ናራቲቭ። ድርሰት። መጽሐፉ ከርሳሱ ይለያል። ተለየ፣ መለየት፣ ይለያል። መስከረምና ጳጉሜ የወር ስሞች ናቸው። መስከረም ጳጉሜ ጳጉሜ፣ የመጨረሻው ወር ነው። እያንዳንዱ ተማሪ መጽሐፍ አለው። መጽሐፉ በአስር ክፍሎች ተከፍሏል። ተከፈለ፣ መከፈል፣ ይከፈላል። ቤቱ ርዝመት አለው። ጸሐይ ጠዋት ጠዋት ትወጣለች። ጸሐይ ማታ ማታ ትጠልቃለች። ጠለቀ፣ መጥለቅ፣ ይጠልቃል። የኢትዮጵያውያን የጊዜ አቆጣጠር ከአውሮጳውያን በብዙ መንገድ የተለየ ነው። ልዩነቱም ከሰዓት ጀምሮ እስከ ዓመተ ምሕረት ድረስ ነው። ለምሳሌ እንደ ኢትዮጵያ አቆጣጠር የመጀመሪያው ወር መስከረም ሲሆን የመጨረሻው ወር ደግሞ ጳጉሜ ነው። የሰዓት አቆጣጠሩም ከአውሮጳውያን አቆጣጠር በጣም የተለየ ነው። ለምሳሌ አውሮጳውያን አራት ሰዓት ሲሉ ኢትዮጵያውያን አስር ሰዓት ይላሉ። ቀንና ሌሊቱ እኩል በ አስራ ሁለት ሰዓቶች እያንዳንዱ ተከፍሏል። በአንድ ቀን ውስጥ ሀያ አራት ሰዓቶች አሉ። በአንድ ሰዓት ውስጥ ስልሳ ደቂቃዎች አሉ። በአንድ ደቂቃ ውስጥ ደግሞ ስልሳ ሴኮንዶች አሉ። እንደ ኢትዮጵያ አቆጣጠር ቀኑና ሌሊቱ እኩል ርዝመት አላቸው። ፀሐይ ከወጣች ጀምሮ እስከ ጠለቀች ድረስ ቀን ነው። ከጠለቀች ጀምሮ እስከ ወጣች ድረስ ሌሊት ነው። ጥያቄዎች። በኢትዮጵያውያንና በአውሮጳውያን የጊዜ አቆጣጠር ምን ልዩነት አለ? ልዩነቱስ እንዴት ነው? የኢትዮጵያ የመጀመሪያው ወር ማን ይባላል? የኢትዮጵያ የመጨረሻ ወር ማን ይባላል? ቀኑና ሌሊቱ እኩል ተከፍለዋል። በአንድ ቀን ውስጥ ስንት ሰዓቶች አሉ? በአንድ ደቂቃ ውስጥ ስንት ሴኮንዶች አሉ? እንደ ኢትዮጵያ አቆጣጠር ቀኑና ሌሊቱ ልዩነት አለው።